ከኤስቢኤስ ራዲዮ ዳውንሎድ በማድረጎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክ ይጎብኙ። የኢትዮጵያ መንግሥት ኮሚኒኬሽን አገልግሎት ያልጠና የሁለት ወራት ባለ እድሜ ነው። ሆኖም አንደበቱ የሰላ ግዘፍ የነሳ መንግሥታዊ ተቋም ሆኖ ለመቆም የጉዞ አቅጣጫውንና የፍጥነት እርምጃውን ከወዲሁ ለክቶ ያለ መሆኑን ይገልጣል። ይህንኑ አስባብ አድርገንም ሚኒስትር ዴኤታ ከበደ ዲሳሳን በዘመነ ኢንፎርሜሽን የመንግስት ኮሚኒኬሽን አገልግሎት ዋነኛ ተልእኮና ሚና ምንድን ነው ብለን ጠይቀናል። የመንግስት ኮሚኒኬሽን አገልግሎት በዋናነት ተቋቋመበት ዓላማ ለሕብረተሰቡ መረጃን የማድረስ በተለይም በመንግስት ፖሊሲዎች አፈጣጠማዎች መረጃን የማድረስ ስራ ለመስራት፣ በተጨማሪም ከሕብረተሰቡ የሚሰሙትን ሮሮዎችን፣ ቅሬታዎችን በመሰብሰብ ለሚመለከተው የመንግስት አካላት በማቅረብ እና እርምጃ ማሳካ እንዲወሰድ ለማድረግ አገራዊ ጉዳዮች ላይ ክስተቶች ላይ እውነቶች ላይ በማንኛውም ጉዳይ ላይ መንግስትን የሚመለከቱ መረጃዎች በጣም በአፋጣኝ በሆነ መንገድ በፍጥነትና በብቃት ህብረተሰቡ ዘንድ እንዲደርስ የማድረግ ስራ ለመስራት ነው። በተጨማሪም ከሚዲያዎችን አቅም የመገንባት የህዝብ ግንኙነት በተለያዩ ተቋማት ውስጥ የሚሰሩ የህዝብ ሴክሽን ወይም ባለሙያዎችን አቅም የመገንባት የሚዲያዎችን የኮሚኒኬሽን ፐርሰኖልስ ወይም በማንኛውም ተቋም መንግስታዊ በሆኑ ተቋማት ውስጥ ያሉትን አቅም የመገንባት ስራ ለመስራት ነው። ክልሎችን ጭምር ማለት ነው። እገዛ ለማድረግ፣ ለማስተባበር የመረጃ ፍሰት እንዲፋጠን እንዲሆን የተለያዩ ስራዎችን ከዚህ ጋር ተያይዘው ያሉትን ስራዎችን ለመስራት ታስቦ የተቋቋማ አገልግሎት ነው። አሁን እንዳነሱት በተለይ የመረጃ ፍሰትን በፍጥነት ማዳረስ አንዱ ተልኮ እንደሆነ ተናግረዋል። በተለይ አሁን ባለንበት የቴክኖሎጂ ዘመን ሁሉም ነገር በቅጽበት በጥቂት ሰከንዶች ውስጥ የሚተላለፍበት ወቅት ነው። ያን በዛ ፍጥነት ለሀገር ውስጥም ሆነ ለባህር ማዶ የዜና አውታሮች በማድረሱ በኩል ምን ያህል ተሳክቶላችኋል? ምን አይነትስ ተግዳሮቶች ይገጥሟቸዋል? ዘመኑ የቴክኖሎጂ ዘመን ነው። እኛውን ከስራ ከጀመርን አንድ ሁለት ወር አካባቢ ነው የሆነ። በዚህ ጊዜ ውስጥ ሁሉም ነገር ተሳግቶልናል ብለን መናገር የምንችልበት ደረጃም አይደለም። ገና ተቋሙ በሰው ሀይል እና በሌሎች ተደራጅቶ ስራ ወደ ስራ የገባ አይደለም የለም። ስራ እንደተጀመር በጦርነት ጊዜ ውስጥ ነው ስራ የጀመር ነው። በተመደቡ ተላፊዎች ነው ስራ እየሰራን ያለ ነው። መረጃ በፍጥነት የሚሄድበት ዘመን መሆኑ ይታወቃል። ሁሉም ሰው ጋዜጠኛ የሆነበት ሁሉም ሰው ቴሌቪዥን በእጁ ይዞ የሚሄድ ሬዲዮ በእጁ ይዞ የሚሄድ ሁሉም ጋዜጠኛ በሆነበት በዛ ቅጽበት መረጃዎችን ንዘስፖት ሆነን ወይም በአንድ ጥሰት ባለበት ሆነን በሰዓቱ በደቂቃው ማስተላለፍ ከየቦታው ማስተላለፍ ይቻላል ማለት አይሆንም። ነገር ግን ፈርንዲ የኮሚኒኬሽን ዳይቤ ፈርንዲ የመረጃ ምንጩ ታማኝነት ኖሮት እንዲሰራ ፈር የያዘ እንዲሄድ የመስራት ስራ ነው የምንሰራው፣ በተለይም የመንግስት መረጃዎችን በተመለከተ ነው። አንድ ሰው ስልክ ይዞ በፌስቡክ በሆነ ጦርነት ያለበት ቦታ ሊሆን ይችላል፣ ልማ ስራ የሚከናወንበት ቦታ ሊሆን ይችላል። እንደ ግለሰብ መረጃን ማድረግ ይችላል። ግን ተአማንነቱ ላይ ነው ጥያቄ የሚፈጥረው። እኛ ያንን ሁሉ ኮምፒውት ለማድረግ ወይም ኦቨርራይድም ለማድረግ አይደለም መንግስት ለህብረተሰቡ መድረስ አለበት ብሎ የሚያምነው ታማኝነት ያለው ተቋምና የመረጃ ምንጭ ሆኖ በተቻለ መጠን በፍጥነት ህብረተሰቡ ዘንድ እንዲደርስ እና የተበታትነው የነበረው ግለሰቦች፣ ሚዲያ ተቋማት፣ የተለያዩ አካላት የሚያደርጉት የኮሚኒኬሽን ስራ እስከ ዛሬ ባየነው ሁኔታ በአንድ ጉዳይ ላይ የተለያዩ መረጃዎች ናቸው የሚሰጡት። ህብረተሰቡም ኮንፊዥን ውስጥ የሚገባበት ጊዜ በርካታ ነው። ይሄ እንዳይፈጠር ነው የኛ ስራ የሚሆነው እንጂ ጋዜጠኛ ሆነን ተቋሙ እንደ ሚዲያ ተቋም ነው ወይም እንደ ሶሻል ሚዲያን ጨምሮ ሁሉንም ነገር በራሱ ተቆጣጥሮ በራሱ መንገድ ብቻውን መረጃውን ያደርሳል ማለት አይደለም። በዋና አንኳር አንኳር የሆኑ አገራዊ ጉዳዮች ላይ ክፍተቶች ላይ አገራዊ የመንግስት ፖሊሲዎችን በተመለከተ አፈጻጸሞችን በተመለከተ ህብረተሰቡ ዘንድ ምንም ኮንፊዥን ሳይፈጠር ህዝቡ ጋር እንዲደርስ የማዳረስ ስራ ነው የሚሰራው እንጂ ከሌሎች ጋር በኩል ፍጥነት አንድ ፌስቡከር ወይም ዩቱበር የሚያደርገውን በዛ ፍጥነት እኛም ህብረተሰቡ ዘንድ እንደርሳለን በሚል ሳይሆን፣ ዋና ዋና ሀገራዊ ጉዳዮች እና የመንግስት ፖሊሲን አፈጻጸም በተመለከተ መረጃዎችን ታማኝነት ያለው ተቋም ተብሎ ስለምወሰድ ህዝቡም የሚያምነው ከግለሰቦች የክልል ተቋማት የመንግስትን መረጃ ተቋም ስለሚያምን ያንን አስተባብሮ አቀናይቶ ተናቦ የተበታተነው መረጃ በአንድ ጉዳይ ላይ በጣም ተበታትኖ ያለውን በየተቋሙ የሚሰጠውን እሱን አንድ ላይ በማስተባበር በተማከለ ሁኔታ መረጃዎችን የማድረስ ነው። አሁንም ተሳክቶልናል ብለን የምናስበው ጉዳይ ቢኖር ያንን እየሰራን ነው የሚገኘው በፊት በተለይ ቀድሞ የመንግስት ኮሚኒኬሽን ጽሕፈት ቤት በነበረበት ይሰራበት የነበረው አሰራር አለ። በእርግጥ እሱን መንገድ ተከትለን አይደለም የሚሰራው። ሆኖም ግን ተቋሙ ከፈረሰ በኋላ ሁሉም ተቋም የየራሱ የኮሚኒኬሽን ዘርፍ አለው። ኃላፊዎች፣ የኮሚኒኬሽን ባለሙያዎች ወይም አላፊዎች ኮሚኒኬት የሚያደርጉት ነገር አላቸው። ነገር ግን በአንድ ተመሳሳይ ጉዳይ ላይ በጣም የተለያዩ መረጃዎች ናቸው የሚሰጡ፣ የተለያዩ ንግግሮች ናቸው የሚደረጉት ያ እንዳይከሰት በተቋቁመን አንድ ሁለት ወር አካባቢ ሆኖናል። ወደ ስራ ከገባን የተማከለ የመረጃ ፍሰቱ ከአንድ ከተማከላ ተቋም እንዲሆን ለማድረግ እየሞከርን ነው። በተለይ አሁን በጦርነቱ የተመራበት የመረጃ ፍሰት አኳዋን ይህንን መሰረት ያደረገ ነው። ሁሉም ሰው ከወታደራዊ ዘርፉም ከሲቪሉም የተቋማቱ ሚኒስቴሪያል ተቋማት ከሌሎችም በየዘርፉ በየተቋሙ የሚሰጠው መረጃ ቀርቶ በአንድ ከተማከለ ማዕከል ማለትም የመንግስት ኮሚኒኬሽን አገልግሎት መረጃዎችን ሰብስቦ ከአንድ ቦታ መስጠት መቻሉ ሕብረተሰቡን በፊት ከነበረው መወዛገብ እንድላቀቅ ያደረጋ ነው ብለን ነው የምናስበው። ይሄ ትንሽ የነበረውን ችግር ፈጥተዋል። የተሳካልን ነው ብዬ ነው የማስበው። መንግስት ኮሚኒኬሽን አገልግሎትም ሆነ በጠቅላይ ሚኒስትሩ ጽፈት ቤት እንደዚሁም ብዙሀን መገናኛ ባለስልጣን በኩል አንዱ በምሬት የሚነሳ ነገር ቢኖር የውጭ ሚዲያዎች በኢትዮጵያ ላይ በዘመቻ መልክ በተቀናበረ መልክ ዘመቻ ከፍተውብናል፣ የተሳሳተ መረጃ ያሰራጫሉ የሚል ነው። ውጭ ባሉት የዓለም አቀፍ መገናኛ ብዙሀን ዘንድ ደግሞ ኢትዮጵያ ውስጥ ገብተን በነፃነት እንድንዘግብ ስላልተፈቀደልን ነው የሚሉ ትችቶችን እነሱም ይሰነዝራሉ ይህ በምን መልክ ነው ሚዛናዊ ማድረግ የሚቻለው እና የተስተካከለ መረጃ ለኅብረተሰቡ እንዲዳረስ ለማድረግ የሚቻለው? በዚህ ላይ የመንግስት ኮሚኒኬሽን አገልግሎት ይህንን ችግር በምን መልክ ነው መፍታት ጥረት እያደረገ ያለው? ጉዳይ በጣም በተደጋጋሚ ሲነሳ የነበረ ጉዳይ ነው። የዓለም አቀፍ ወይም ትላልቅ ታዋቂ ሚዲያዎች እና ሮይተርስ፣ ቢቢሲ፣ አልጄዚራ ሲኤንኤንን የመሳሰሉት በርካታ የብሮድካስት ሚዲያ እና የፕሬዚንግ ሚዲያዎችን ጭምር በኢትዮጵያ ላይ እያደረጉ ያሉት እኛ እንደ የፕሮፓጋንዳ ጦርነት ነው ብለን እየወሰድን ነው። ይሄ ነገር መረጃን ከማጣት ወይም መንግስት እንዳይገቡ አድርጓቸው ትክክለኛውን መረጃ ስላላገኙ ሳይሆን ይሄ ራሱን የቻለ ጉዳይ ነው። ራሱን የቻለ አላማ አለው፣ ግብ አለው፣ ራሱን የቻለ ባለቤት አለው። ይሄ የሚሆንበት ከዚህ ቀደምም ነበሩ። በሀገር ውስጥ ሰርቶ ገብቶ መስራት ይችላሉ። ህጋዊ መንገድን ተከትሎ የገባ ማንም የተከለከለ የለም። ሲገቡም ነበሩ፣ አሁንም እየገቡ ነው። ያለም የሚገኙት ጉዳይ ውስጡ አይደለም። ከውጭ ሚዲያ ጋር ተያይዞ ያለው ነገር የአይዲዮሎጂካል ኮንፍሊክት ነው ያለው በግልጽ መናገር የምንችለው የአይዲዮሎጂካል ወይም የሪዮት አለማዊ ችግሮች አሉ። ከሚዲያዎቹ በስተጀርባ ያሉት አያለ ነገራት አሉ። ስፖንሰሮች አሏቸው። እነሱ እነዛ የሚፈልጉትን ጉዳይ የማራገብ እንጂ መርጦ ነው፣ ሴሌክቲቭ ነው መረጃዎችን ፖርቶችን ዘገባዎችን የሚሰሩት የኢትዮጵያ መንግስት ሊጎዳ ይችላል ብሎ ያመኑትን ብቻ መራርጦ፣ እሱንም በተዛባ መንገድ ሪፖርት የሚያደረጉ ለመንግስት ግባት ሊሆኑ የሚችሉ የመንግስትን እና የሀገርን ኢሚጅ ወይም መልካም ገጽታ ሊገነቡ የሚችሉትን ጉዳዮች ለምሳሌ የህዝብ ድጋፎች፣ የህዝብ ሰላማዊ ሰልፎች፣ የአሸባሪው ቡድን ላይ ህዝቡ የሚያደርጋቸውን የተቃውሞ ሰልፎች፣ የመንግስት በዲሞክራሲያዊ መንገድ የተመረጠ መንግስት መሆኑን ህዝቡ በሰልፍ እና በተለያዩ መንገዶች ሲገልጽ፣ ለመከላከያ ኃይል ድጋፍ ሲያደርግ ይሄን ሁሉ አይዘግቡም። የሚዘግቡት መንግስት ሀገሪቷ ወደ ቀውስ እየገባች በየቀኑ የቀውስ ዜና ብቻ፣ የጦርነት የችግር ዜና ብቻ መዘገብ፣ የመንግስት ሁሌም የመብት ጣሽ እንደሆነ በተለይም ወደ ከትግራይ ጋር ተያይዞ ያለው በጣም ኮምፕሊኬትድ በሆነ መንገድ የሚያቀርቡት ነገር አሸባሪው ቡድን የህወሓት ቡድን የሚፈጽማቸውን የተባሩን ጥፋቶችን አንዳጅ ቀን አንዳጅ መረጃ ለህብረተሰቡ ሳያደርሱ ነው የቆዩት። ይሄ ሁሉ የሆነበት ምክንያት አይዲዮሎጂካል ፍላጎቶች ወይም ደግሞ የእነሱ መሰረት ያደረጓቸው ሀገራት ፍላጎትን የመሸከምና እሱን የማስተጋባት መረጃን ከማጣት እንደዚህ አይነት የተዛቡ ዘገባዎችን እንደማያስተላልፉ ግልጽ ነው። በጣም በመረጃ አስደግፌ ማንሳት እንችላለን። በየቀኑ የሚፈጸሙት የሰብአዊ መብት ጥሰቶች በተለይም በቲፌል አምነስቲ ኢንተርናሽናል ያሉት ተቋማት ሪፖርት አውጥተዋል። የተባበሩት መንግስት፣ የከፍተኛ የሰብአዊ መብት ኮሚሽን ጽህፈት ቤት እና ኢትዮጵያ ሰብአዊ መብት ኮሚሽን ያጠኑት ያካሂዱት የሰብአዊ መብት ጥሰት ምርመራዎች ነበሩ። እነሱ ሁሉ ሲባል የነበረውን የክሱን መሰረተ ቢስነታቸውን የሚያረጋግጡ ክሶች የነበሩ እና ያንን መዘገብ እንደማይፈልጉ መረጃም እያላቸው ያንን መንካት እንደማይፈልጉ አይተናል። ይሄ የሚያሳየው ከሰባቡነት መንጻር አይደለም፣ ከመረጃ የጦስማ አይደለም። መዘገብ የሚፈልጉት አይደንቲፋይ አድርጓል ወይም ለያይቶ አስቀምጧል፣ ለመንግስት ይጠቅማል ብሎ የመንግስትን በጎ በጎ ነገሮች ላለመዘገብ ጥረት የማድረግ እንጂ መረጃን ከማጣት አይደለም። እኛ ይህንን ለማረም ይረደናል ብለን የምናስበው አንደኛው የውጭ ፕሮፓጋንዳና ጫና በውስጣችን ያሉ ጉዳዮች ላይ፣ በውስጣችን ያሉ ሁኔታዎች ላይ ነው የሚመሰረተው። ህዝባችን መሰረታችን ነው ለእኛ ህዝቡ። ለህዝባችን ትክክለኛ መረጃ ካደረስን ሀገር ውስጥ ሚዲያዎች መረጃዎችን አስሲቪል ካደረግን እና ተደራሽ ከተደረገ ህብረተሰቡ ከተረዳን የመጀመሪያ ስራችን እሱ ነው የምናደርገው። ዜጎቻችን ላይ ነው የምናተኩረው። እንደ ማንኛውም ሀገር ደግሞ ከሌሎች ሀገራት ጋር ከሌሎች ዓለም አቀፍ ተቋማት ጋር ከነሱ ተለይተን አይሶሌትድ ሆነን አንኖርም። ማድረግ የምንችለው የሀገራዊ ጥንካሬያችንን በማሳየት አንድነታችንን በማሳየት በሀገር ባሉ ተቋማት የሚዲያ የመረጃ ተደራሽነትን ካረጋገጥን በኋላ ቀጣይ የውጭ ሚዲያዎች እንደዚህ አይነት ዘገባዎች ላይ ስራቸውን አድርጎ እንዳይሰሩ የማጋለጥ ስራ ነው የሚሰራው ብለን ነው የምናምን። በሱ ነው እሳካል ብለን የምናምን እኛ ኦሪንቴሽን ሰጥተናቸው በዚህ ስሩ ይህንን ዘግቡልን ብለን አይደለም የሚዘግቡልን፣ አቋም ይዘዋል። በዚህ በነሱ በስተጀርባ መንግስታት አሉ፣ ኤምባሲዎች አሉ። ይሄ አቋም የተያዘበትን ጉዳይ በአገር ውስጥ ጥቅማችን አሳይተን እየዘገቡ ያሉትን ጉዳዮች ደግሞ ውሸት መሆኑን እያረጋገጥን ስንሄድ፣ ለምሳሌ አንድ ምሳሌ ቢጠባ ነሳለ ሲኤንኤን የተባለው የሚዲያ ተቋም የአሸባሪው ቡድን ቲፒኤልኤፍ እና ህወሓት እና ኦነግ ሸኔ የአዲስ አበባን ከበዋል፣ በሰዓታት ውስጥ አዲስ አበባ ይገባሉ ብሎ ዘገበ። የአሜሪካ ኤምባሲ እሱን ተቀብሎ በየቀኑ ሁለቴ ሶስቴ መግለጫ ያወጣል። ምን ያህል እየተናበቡ እንደሆነ ነው የሚያሳየው የአሜሪካ መንግስት እና የሲኤንኤን ሌሎች ሚዲያዎችም ምን ያህል ተናቦ እየሄዱ እንደሆነ ነው የሚያሳየው። ዛሬም ቲፒኤልኤፍ ከተመታ በኋላ የያዛቸው ከተሞችን ከለቀቀ በኋላ እስከ ትላንትና ማታ ድረስ መግለጫዎችን ያወጣሉ እነዚህ ሚዲያዎች። ይህንን ነው የሚቀባበሉት። ይህንን ተቀባብሎ ነው እየሰሩ ያሉት። ይህ ውሸት መሆኑን እያረጋገጥን ስንሄድ ሚዲያዎቹ ክሬዲብሊቲያቸው እየወረዳ ይሄዳል። ይሄ ጉዳይ በሀገራችን ብቻ አይደለም የተገደበው። ይሄ የሚዲያ ጦርነቱ መኖሩ በአፍሪካ ሀገራት፣ በሌሎች የኤዥያ ሀገራትም እየታወቃ መጥተዋል። ለራሳቸው ሲሉ በውሸት የትም መድረስ እንደማይችሉ ሲገባቸው ይቆማሉ። እኛ ማድረግ ያለብን መሬት ላይ የሚሰራው ነገር መሰረታዊ ነው። ከህዝባችን ጋር ያለ ቁርኝት እና ለህዝባችን የምንሰጠው መረጃ መሰረታዊ ነው። ሌሎቹ ውሸትነታቸው እየተጋለጠ ሲሄድ እነሱም ዛሬ ያደረጉትን ነገ የሚያሽበትና ለተቋማቱም ክሬዲብሊቲ ውርደት እየሆነ ስለሚመጣ ይሄ በዚህ መንገዱ ተስተካከላ ይሄዳል ብለን እናምናለን። እንደዛም ሆኖ ግን ባሉን ኮሚኒኬሽን መንገዶች ሁሉ ትክክለኛውን መረጃ እንዲደርሳቸው እናደርጋለን። እነሱ ተፈለጉት ሲጠቀሙ ከዚህ አልፎ ግን አገር ውስጥ ገብቶ አለመስራት አለመቻል ወይም ደግሞ መከልከል መሰረት እንደሆና እንዲታወቅ እንፈልጋለን። ከሚኒስትር ከበደ ዲሳሳ ጋር ያካሄድ ነው ቃለምልልስ በዚህ አልተቋጭም። በቀጣዩ ክፍል የአንድ ሚሊዮን ኢትዮጵያውያን ትውልድ ኢትዮጵያውያንና የኢትዮጵያ ወዳጆች የአገር ቤት ጉዞ ጥሪ ዓላማና ፋይዳዎችን አስመልክተው ይናገራሉ።